ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትሬልያውያን ዛሬ ማምሻውን የምርጫ ምዝገባ ቀነ ገደብ ሳያከትም ምዝገባቸውን እንዲያጠናቅቁ ወይም የስምና አድራሻ ለውጣቸውን እንዲያስታውቁ ማሳሰቢያ ተሰጠ። የፌዴራል ተቃዋሚ ቡድኑ ከቤት ውስጥ መሥራትን ለማገድና ከአርባ ሺህ በላይ የመንግሥት ሠራተኞችን ለመቀነስ የነደፈው ፖሊሲ የተሳሳተ ነው ሲል አመነ። የፕሬዚደንት ዶናልድ ትራምፕን ታሪፍ መጣል ተከትሎ ከአምሳ በላይ ሀገራት መደራደር እንደሚሹ መጠየቃቸው ተመለከተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትራሊያውያን የምርጫ ምዝገባ ቀነ ገደብ ሳያከትም ምዝገባቸውን እንዲያጠናቀቁ ወይም የስምና የአድራሻ ለውጥ ካደረጉም እንዲያስታውቁ ማሳሰቢያ ተሰጥቷል። የምርጫ ምዝገባ ቀነ ገደብ በአውስትሬልያ ሰዓት አቋጠር ዛሬ ሰኞ ኤፕሪል 7 ከመሽቱ 8 ሰዓት ላይ ያከትማል። አውስትሬሊያ ውስጥ ዕድሜያቸው 18ና ከዚያ በላይ የሆኑ ዜጎች በምርጫ ድምፅ አሰጣጥ እንዲሳተፉ ግድ ይሰኛሉ። በዘንድሮው ምርጫ የምርጫ ምዝገባ ለመምረጥ ብቁ ከሆኑት ውስጥ 98 ፐርሰንት ያህል የተመዘገቡ መሆኑ የተመለከተ ሲሆን ይህም ከፍተኛ ሬኮርድ መሆኑ ተነግሯል። የአውስትሬሊያ ምርጫ ኮሚሽን ኮሚሽነር ጄፍ ፖፕ ባለፈው ሳምንት ብቻ አራት መቶ ሺህ ያህል ሰዎች የምርጫ ምዝገባ ወይም የስም ለውጥና አዲስ አድራሻቸውን ማስታወቃቸውን ተናግረዋል። የፌዴራል ምርጫው የሚካሄደው ቅዳሜ ሜይ ሦስት ነው። ምዝገባው የሚፈጀው ከአምስት ደቂቃዎች ባነሰ ጊዜ በመሆኑ መመዝገብ ወይም የስምና የአድራሻ ለውጥ ያደረጉ ዜጎች የአውስትሬልያ የምርጫ ኮሚሽን ድረገጽን ኤኢሲ ዳት ጋቭ ኤዩ በመጎብኘት መመዝገብ እንደሚችሉም ተገልጧል። የሊብራል ናሽናልስ ቅንጅት ለምርጫ ዘመቻው ሲቀሰቅስበት የነበረውን ከቤት የመሥራትና 41 ሺህ የመንግሥት ሠራተኞችን ከሥራ መቀነስ ፖሊሲው የተሳሳተ በመሆኑ እንደማይገፋበት አስታወቀ። ቀደም ሲል ይህንኑ ፖሊሲ ሲገፉ የነበሩትና ማክተሙንም ቀድሞ ያስታወቁት የቅንጅቱ ቃል አቀባይ ሴናተር ጄን ሂዩም በፖሊሲው ላለመግፋት የወደድነው ከማኅበረሰቡ ድጋፍ ያለው አለመሆኑን በመረዳታችን ነው ብለዋል። የተቃዋሚ ቡድን መሪው ፒተር ዳተንም በበኩላቸው ሰዎች የሚሉትን እንሰማለን። ይህን ፖሊሲ አስመልክቶ ስተት ሰርተናል፣ በዚያም ይቅርታ ጠይቀናል። ይሁንና ከእውነት ጋር ችግር ባለባቸው ጠቅላይ ሚኒስትር በዚያ ማዕቀፍ ውስጥ የምንካተት አይደለንም። አውስትራሊያውያን የሚሉትን ሰምተናል። ከቤት መስራት የአያሌ ሰዎች እውነታ መሆኑን መረዳታችን በጣም ግልጽ አድርገናል። ለጓደኞቻችንና ለሥራ ባልደረቦቻችን እኛ የዚያ ደጋፊ ነን። ሌበር ሊጠመዝዘው ቢሻም በዛሬው ዕለት አቋማችንን ግልጽ አድርገናል ብለን እናስባለን ብለዋል። የዩናይትድ ስቴትስ ባለሥልጣናት የፕሬዚደንት ዶናልድ ትራምፕን ታሪፍ መጣል ተከትሎ ከአምሳ በላይ ሀገራት አስተያየት እንዲደረግላቸው ለድርድር ጥሪ ማቅረባቸውን ገለጡ። ይሁንና የታሪፍ ቅናሽ ማድረግና አለማድረጉ የፕሬዚደንቱ ውሳኔ ነው ሲሉ አመላክተዋል። አውስትሬሊያ፣ ኢትዮጵያና ኤርትራ የ10 ፐርሰንት ታሪፍ ከተጣለባቸው ሀገራት ውስጥ ተጠቃሽ ናቸው። የኒው ሳውዝ ዌልስ ፖሊስ ምክትል ኮሚሽነር ዴቪድ ሃድሰን የአይሁድ ማኅበረሰብ ላይ ያነጣጠሩ 14 ክስተቶች ከተደራጀ የወንጀል ቡድን ጋር ተያያዥነት ያላቸው መሆኑን አመላከቱ። ምክትል ኮሚሽነሩ ይህን የተናገሩት የጃንዋሪ 19ኙን የሐሰት የሽብር ሴራ ጥቆማ ተመልክቶ ለመጀመሪያ ጊዜ በተካሄደው የፍርድ ቤት ሲሚ ላይ ተገኝተው ነው። የጸረ ሽብር ግብረ ኃይል ከተቋቋመ ከዲሴምበር 2024 አንስቶም የአይሁዳውያንና ሙስሊም ማኅበረሰባት ላይ ያነጣጠሩ ሰባት መቶ የጥላቻ ክስተቶች መመዝገባቸውም ተጠቅሷል። ፖፕ ፍራንሲስ በቅዱስ ጴጥሮስ አደባባይ ለሕመምተኞች በሚደረግ ጸሎተ ሥርዓት ተገኝተዋል። ፖፕ ፍራንሲስ በሳምባ ምች ህመም ሆስፒታል ገብተው ከወጡ ወዲህ በአደባባይ ሲታዩ ይህ የመጀመሪያው ጊዜ ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 79 ኢትዮጵያ ብር ከ23 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 60 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 55 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እና ሰመለን። አውስትራሊያውያን ዛሬ ማምሻውን የምርጫ ምዝገባ ቀነ ገደብ ሳያከትም ምዝገባቸውን እንዲያጠናቀቁ ወይም የስምና አድራሻ ለውጣቸውን እንዲያስታውቁ ማሳሰቢያ ተሰጠ። የፌዴራል ተቃዋሚ ቡድኑ ከቤት ውስጥ መሥራትን ለማገድና ከ40 ሺህ በላይ የመንግሥት ሠራተኞችን ለመቀነስ የነደፈው ፖሊሲ የተሳሳተ መሆኑን አመነ። የፕሬዚደንት ዶናልድ ትራምፕን ታሪፍ መጣል ተከትሎ ከአምሳ በላይ ሀገራት መደራደር እንደሚሹ መጠየቃቸው ተመለከተ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።